ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ይህ የኤስቢኤስ ሬዲዮ ፖድካስት ነው። የሰፈራ መምሪያ መረጃ፣ ስለ አውስትራሊያ አኗኗር ሁነቶችና ታሪኮች በኤስቢኤስ አማርኛ። ብዙውን ጊዜ ህመም ሲሰማን ቀድመን የምናመራው ወደ ቤተሰብ ሐኪም ዘንድ ነው። ሁሉም የአውስትራሊያ ዜጎች፣ ቋሚ የመኖሪያ ፈቃድ ያላቸው ነዋሪዎች፣ የተወሰነ ቪዛ ባለቤቶች ሕክምና በነፃ ወይም በድጎማ ከሐኪሞችና ስፔሻሊስቶች እንዲያገኙ የሚያስችላቸውን ሜዲኬር መጠቀም ይችላሉ። ስፔሻሊስት ያልሆኑ ጠቅላላ ሕክምና ሰጪ ሐኪሞች ከመደበኛ የጤና ምርመራ ጀምሮ የአእምሮ ስር የሰደዱ ደዌዎችና የተለያዩ አይነት ሕሙማንን ያክማሉ። ሐኪም ዘንድ ቀርቦ ለመመርመር በቅድሚያ ቀጠሮ ማስያዝን ይጠይቃል። ለሕይወት አስጊ ያልሆነ ግና አጣዳፊ ሕመም ሲገጥም ጠቅላላ ሐኪም ለበሽተኞች ፈጣን የሕክምና አገልግሎትን ይሰጣል። ነዋሪነታቸው ሜልበርን የሆነውና የአውስትሬልያ ሕክምና ማኅበር ምክትል ፕሬዚዳንት የሆኑት ዶክተር ቶኒ ባርትን ስለ ሜዲኬር ካርድ አጠቃቀም ሲናገሩ ያለ ሜዲኬር ካርድ ሐኪም ዘንድ መቅረብ ይችላሉ። ሆኖም የግል ፎርም መሙላት ይጠበቅቦታል። ወይም የሕክምና አካውንት ሊኖሮት ይገባል። ሜዲኬር ካርድ ካለት ግና የተወሰኑት ክፍያዎች በሜዲኬር ካርዶ ይሸፈናሉ ሲሉ ይገልጣሉ። ይሁንና ሁሉም የሕክምና ግልጋሎቶች በሜዲኬር የሚሸፈኑ አይደሉም። የተወሰኑ ሐኪሞች ከሜዲኬር ተመላሽ የሚያስገኝ ሙሉ ክፍያን ለአገልግሎታቸው ይቀበላሉ። ሜዲኬር ካርድ ከሌሎት በግል ሙሉ የአገልግሎት ክፍያ እንዲፈጽሙ ይጠበቅቦታል። ሜዲኬር ካርድ ያሎት ሆነው የሜዲኬር ተመላሽ ግልጋሎትን ይጠቀሙ ከሆነ ከክፍያው የተወሰነው ቅናሽ ክፍያ ተመላሽ ይሆንሎታል። ተመላሽ ክፍያውን ከሜዲኬር ቢሮ በመጠየቅ ሊያገኙም ይችላሉ በማለት ዶክተር ቶኒ ባርትን ስለ በልክ ቢሊንግ አሰራር ይገልጣሉ። ጠቅላላ ሕክምና ሰጪ ሐኪሞ ዘንድ በመቅረብ የእርግዝና ምርመራ፣ የጠቅላላ የጤና ምርመራ፣ ሥር የሰደዱ ሕመሞች፣ የአእምሮ ጤና እውቅታዎችና የቤት ውስጥ ዓመፅን አስመልክቶ ተገቢውን የሕክምና ግልጋሎት ሊያገኙ ይችላሉ። ልዩ ምርመራ የሚያሻወት ከሆነም ሐኪሞ ወደ ስፔሻሊስት ዘንድ ቀርበው እንዲመረመሩ ያደርጋል። ራስዎም በቀጥታ መቅረብ ይችላሉ። አውስትራሊያ ውስጥ የጠቅላላ ሕክምና ሰጪ ሐኪም ጋ ሳይቀርቡ ስፔሻሊስት ዘንድ መቅረብ ይችላሉ። ይሁንና የሜዲኬር ተመላሽ ክፍያዋ ገና በእጅጉ ዝቅ ይላል። በተለምዳዊ አሰራር በሽተኞች ወደ ስፔሻሊስት የሚተላለፉት የጠቅላላ ሕክምና ሰጪ ሐኪም የበሽተኛዋን የሕክምና ታሪክ አጥንቶና ሕመሙን መርምሮ ካወቀ በኋላ ነው ሲሉ ዶክተር ባርትን የተለያዩ ዐይነት የስፔሻሊስት ሕክምና ግልጋሎት ማግኛ ሂደቶችን ያስረዳሉ። በሽተኞች እንዲያክማቸው የሚፈልጉትን ሐኪም መምረጥ ይችላሉ። ጾታን ጨምሮ በወንድ ወይም በሴት ሐኪም የመታየት ምርጫ አላቸው። ከተለምዳዊ የሥራ ሰዓት ውጭም መታከም ካለቦት ብዙዎቹ ክሊኒኮች ካዘቦታዊ የሥራ ሰዓቶች በኋላ የሕክምና አገልግሎቶችን እንደሚሰጡም ዶክተር ባርትን ሲጠቁሙ ከመደበኛ የሥራ ሰዓቶች በኋላ አንዳንድ ጊዜ ለክሊኒኮች በኮንትራክት የሚሰሩ ተተኪ ግልጋሎት ሰጪዎች አሉ። ግልጋሎቶቹ መጠነ ሰፊ ሲሆኑ ከመደበኛ ሥራ ሰዓታት በኋላ ሌሊቱን በሙሉ እንዲሁም በሳምንቱ የመጨረሻ ቀናትና የሕዝብ ክብረ በዓላትን ያካትታሉ። አንዳንድ ክሊኒኮች የሥራ ሰዓቶቻቸውን አደላድለው በራሳቸው ሠራተኞች ከመደበኛ ሥራ ሰዓታት በኋላ ግልጋሎታቸውን ይሰጣሉ። ክሊኒካቸው ከተዘጋም በኋላ የስልክ ጥሪዎችን ወደ መልእክት ማኖሪያ መሽን እንዲተላለፉ አሊያም በቀጥታ ወደ ክሊኒኩ ሐኪም ስልክ የሚያስተላልፉ አሉ። ክሊኒካቸው የተዘጋም ቢሆን እንኳ ሌሎች አማራጮችን በመፍትሔነት ያቀርባሉ ብለዋል። ሕማምተኞች ከመደበኛ የሥራ ሰዓታት በኋላ ነፃ በሆነ የ24 ሰዓታት ግልጋሎት ለሚሰጠው ብሔራዊ የጤና ቀጥታ መስመር ደውለው ጠቅላላ የሆነ የሕክምና ምክርን ማግኘት ይችላሉ። ድንገተኛ የጤና ሁከት ሲገጥም ከክዊንስላንድና ታዝማንያ ክፍለ ሀገራት በሽተኞች በስተቀር የግል የጤና ኢንሹራንስ ከሌላቸው የአምቡላንስ ግልጋሎት ክፍያ መፈጸም ይጠበቅባቸዋል። ዶክተር ባርትን ሰዎች በሚኖሩባቸው ክፍለ ሀገራትና ክፍለ ግዛታት ውስጥ የአምቡላንስ ግልጋሎት አባል ቢሆኑ ማለፊያ ጥቅም እንዳለው ሲያሳስቡ፣ እኒህ የአምቡላንስ ግልጋሎቶች ነፃ አይደሉም። ይሁንና ዓመታዊ ክፍያን በመፈጸም የአባልነት ግልጋሎት በነፃ መጠቀም አግባብነት ያለው ግልጋሎትን ማግኘት ነው። አንዳንዴ ለበሽተኞች የገጠማቸው የጤና ሁከት አጣዳፊ መሆንና አለመሆኑን ለመወሰን ይቸገራሉ። ከመደበኛ የሥራ ሰዓታት በኋላ ከሆነና ሐኪሞ ጋር መድረስ ያልቻሉ ከሆነም አምቡላንስ ግልጋሎት ዘንድ በመደወል የበሽተኛው ሕመሙ ወይም የደረሰበት ጉዳት አጣዳፊና ወደ ሆስፒታል ለመሄድ የአምቡላንስ ግልጋሎትን የሚያሻው መሆንና አለመሆኑን ሊረዱ ይችላሉ በማለት ያስገነዝባሉ። ሜዲኬር ለበሽተኞች ነፃ የህዝብ ሆስፒታል ግልጋሎትን የሚሸፍን ሲሆን በተጨማሪም 75 ፐርሰንት ለግል ሆስፒታል ግልጋሎቶች ክፍያን ያካትታል። ይሁንና ያልጋ የመድኃኒትና ቀዶ ህክምና የመሳሰሉ ወጪዎችን አይሸፍንም። የቋንቋ እርዳታን የሚሹ በሽተኞች ነፃ የትርጉምና የስልክ አስተርጓሚ ግልጋሎቶችን ህክምና እየተከታተሉ ባሉበት ወቅት እንደሚቀርብላቸውም ዶክተር ባርትን ሲያስረዱ አንዳንዴ በትንሹ ቅድመ ፕላን ያሻል። የአስተርጓሚ ግልጋሎትን በጤና ምርመራ ወቅት እንዲያገኙ ቀደም ብለው ቀጠሮ ማስያዝ ይገባዎታል በማለት የበሽተኛው የጤና ሁኔታ ሕዝብን ለአደጋ የሚያጋልጥ ዓይነት እስካልሆነ ድረስ በሐኪምና በበሽተኛ መካከል ያለው የጤና ምርመራ ምክክር ሁሌም በምስጢር የሚያዝ ነው። የብሔራዊ ጤና ቀጥታ ስልክ መስመርን 180002222 ሁለት በመደወል ጠቅላላ የሕክምና ምክር ሊያገኙ ይችላሉ። አሊያም ለተጨማሪ መረጃ www ሄልት ዳይሬክት ጎቭ au አፍተር አውርስ ጂፒ ሄልፕላይን ድረገጽን ሊጎበኙ ይችላሉ። የትርጉምና አስተርጓሚ ግልጋሎትን በስልክ ወይም በአካል ለማግኘት 1 31 4 50 ይደውሉ። ወደ ሜዲኬር አውስትራሊያም በ1 32 0 11 መደወል ይችላሉ። አሊያም ለተጨማሪ መረጃ www ሜዲኬር አውስትራሊያ ዳትጋቭ ዩ ድረገጽን ይጎብኙ። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር።